የበጸሉት ኩላሊቶች ተጎድተው የማጣራት አቅማቸውን እያጡ ነው። በቅርብ ዓመታት ለተመልካች ቀርበው መነጋገሪያ ከነበሩ የኢትዮጵያ ፊልሞች መካከል አንዱ ላምባ የተሰኘው ፊልም ነው። በኩላሊት ህመም የምትሰቃይ ታዳጊ የወጣትን ህይወት ለመታደግ ቤተሰቧ የሚከፍለውን አሳዛኝ መስዋዕትነት ፊልሙ ያስቃኛል። የፊልሙ ደራሲና አዘጋጅ አንተን ኃይሌ ከፊልም ባለሙያነቱ ባሻገር በኩላሊት ህመም ዙሪያ ግንዛቤ ለመፍጠር ደፋ ቀና የሚል በጎ አድራጊ ነው። ከአጋሮቹ ጋር ባቋቋሙት የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት አማካኝነት ኢትዮጵያውያንን ህይወት ለማትረፍ የሚያደርጉት ፈተና የተሞላበት ጥረት የተመለከተ አንተነህን ኪነጥበብን ለሰብአዊነት ማፍቂያ ከሚጠቀሙ ወጣት ከያንያን መካከል አንዱ አድርጎ ሊቆጠሩ ይችላል። የዛሬ ምሽት እንግዳችን ነው። ሌሎች መሰናዶዎችም ተካተዋል። የፊልም ባለሙያውና የበጎ አድራጎት አስተባባሪው አንተነህ ኃይሌና የእኔ ቆይታ የተጀምረው ስላደረጋቸው ቀደምት የማስገንዘቢያ እንቅስቃሴዎች ይዘት ከሚያስረዳበት ነው። በቅድሚያ ያው ከላምባ በፊት የኩላሊት ታማሚዎችን በአጋጣሚ አግኝቻቸው ነበር እና ኢትዮጵያ ውስጥም እንግዲህ ፐብሊክ ዲያሌስ ሴንተር እንዴት አይኖርም በሚል በዛ ምክንያት ብዙ ሩጫ ስናደርግ ነበረ ከታማሚዎቹ ጋር። ሁለት ዓመት ያህል ከለፋው በኋላ ነገሩ እንደማይሆን ሲገባኝ እስቲ ይህን ታሪክ ለምንድን ነው ወደ ህዝብ ማላደርሰው ብዬ፣ አጋጣሚ ደግሞ ዶክመንተሪ ነበር የሰራው ቀድሜ ይህንን እውነተኛውን ታሪክ አገኘሁት። ከዶክመንተሪው ይልቅ ደግሞ በፊልም ቢቀርብ ሰዎች ይበልጥ ሊረዱት ይችላሉ ብዬ ስላሰብኩ መነሻ ታሪኩ እሱ ነው። እኛ ሁለት ዓመት እዛ ውስጥ ሳሳልፍ፣ እኔ በጣም ከባድ ህመም ነው ያሳለፍኩት። ምክንያቱም ስለ ኩላሊት እኔ ምንም ግንዛቤው አልነበረኝም እና ታሪኩ ስላስደነገጠኝ፣ ህዝቡ ቢያየው ግን የተሻለ ግንዛቤ ኖሮት ምክንያቱም እኛ የለፋለ ብቻችን ምንም ሊሆን አልቻለም። ህዝቡ ጋር ግን ቢደርስ የተሻለ ነገር ያመጣል በሚል ነው እንግዲህ መነሻው የሆነው። የኩላሊት ህመምተኛ የሆነች ወጣት ቤተሰቦች የህክምና እርዳታ እንድታገኝ ቤተሰቦቿ የሚከፍሉትን መስዋዕትነት በዋናነት ያነሳል። ፊልሙን ከተመለከቱ ወዳጆች መካከል አንዱ የገጸ ባህርያቱ ስቃይ ተመልካቾችን ከሲኒማ ቤቱ ከወጡ በኋላም የሚከተላቸው ነው የማይጠፋ ነው ይለኛል። እንደ ደራሲና አዘጋጅ ግብህ ይሄ ነበር ወይ? ከህመምተኞቹ ስቃይ ቆንጥሮ ማዳረስ ነበር ወይ ፍላጎትህ? ይሄ ፊልም ቢያሳካ ያልከውን ግብስ አሳክቷል ወይ? እውነት ለመናገር እንደው እኔም ካየሁት ውስጥ ካየሁት ስቃይ ትንሹን ነው ለህዝቡ ያደረስኩት። ምክንያቱም እዛ ውስጥ አብረህ ከታማሚዎቹ ጋር ስታሳልፍ እጅግ ከባድ ማለት፣ ለአይምሮ ወደ ፊልም ቢመጣ ልብ ወለድ የምትለው አይነት ታሪክ ይሆናል። ለዚህ ህዝቡ እንደውም ትንሽ ታማኝነት እንዲኖረው በደንብ ነገሮቹን ቀናንሼ ነው። ሁለተኛ ደግሞ እንዳልኩ ቀድሜ ምን ነበረ፣ እኛ በግል ዝም ብለን እንሰራለን ብለን ያሰብነው ፐብሊክ ዳያሊስ ሴንተር ዋጋ አስከፈለን። የራስ የእኛንም ህይወት እዛ ውስጥ ያሉ ሰዎችንም ጭምር ማመሰቃቀል ጀመረ። ይሄ ጉዳይ ግን ወደ ህዝቡ ቢደርስ ህዝቡ አንደኛ ቅድመ ጥንቃቄ እንዲያደርግ ነው። ታሞ እስኪመጣም እንዲጠብቅ ሳይሆን፣ ይሄም አለ እንዲል ብዙዎቻችን ዝም ባለ ዓለም ውስጥ ስንኖር የሆኑ ሰዎች ከአጠገባችን እየሄዱ ምን እንደሆነ አናቅም ነበርና ወደ ህዝቡ ለማድረስ ትልቁ ዓላማ የነበረው ቢያንስ እንደ ፊልም አይቶ ተዝናቶበት እንዲወጣ አልነበረም። የራሱን የቤት ስራ ይዞ እንዲወጣ ነው። ምክንያቱም የራሱን የቤት ስራ ይዞ ከወጣ ቢያንስ ያ ያመመውን አይምሮ ለማሳረፍ ሲል አንድ ነገር ማድረጉ አይቀርም። በዛን ወቅት ፊልሙ ላይ እንግዲህ መጨረሻ ላይ ያስተውላችሁ ከሆነ የኤስኤምኤስ ቁጥር አዘጋጅተን ነበረ። እኔ እንደውም አንድ ሲኒማ ቤት ሲመረቅ አብሬ ገብቼ ይሄ ነገር ምን ሊሆን ይችላል ህዝቡ ይቀበለዋል ወይ ብዬ ገባሁና ስመለከት ፊልሙ ሲያልቅ ሰው በጣም የተላቀሰ ነው። ይወጣል፣ ምናምን ያቆማል፣ ግማሽ ይወጣል። የመጨረሻዋ ላይ ኤስኤምኤስ ማድረጊያዋ ቁጥር ስትመጣ ሲኒማ ቤቱ ጸጥ ብሎ ሁሉም ሰው ስልኩን አውቶ ኤስኤምኤስ ሲያረግ ሳይ በጣም ነው ያለቀስኩትን። የራሴ በጣም ደነገጥኩ፣ ይህን ያህል በቃ መልእክታችን አስተላልፈናል በሚልና ከዛ በኋላ ግን ያው እንደ አጋጣሚ ሆኖ ሰው ጋር እንዲህ እየደረሰ ወደ ስርቆቱ ሄዶ ትንሽ ነገሮቹን ተመሰቃቅለው ነበር። መልሰው ግን እንግዲህ ስርቆቱንም በመልካም ጎኑ አይተን በደንብ ወደ ህዝቡ ሀሳባችን እንዲደርስ አድርገናል። ህዝቡም በትክክለኛው ተረድቶናል ብዬ አስባለሁ። አንተነህ፣ እንግዲህ ከፊልሙ በፊትም ሆነ ፊልሙ ከወጣ በኋላ በህመሙ ዙሪያ በሚያተኩሩ የተለያዩ እንቅስቃሴዎች ውስጥ ተሳታፊ ነበርክ፣ አሁንም ነህ። እንደ ደራሲና አዘጋጅ "የቻልኩትን አበርክቻለሁ እንግዲህ ደግሞ ሌሎች አካላት የቻሉትን ይሞክሩ እንዳትል የሚያደርግህ ጉዳይ ምንድን ነው? በቅርብ የምትከታተለው የኩላሊት ህመምተኞች ማህበር በምን ደረጃ ላይ ይገኛል? የደራሲነት ስራዬን ጨርሻለሁ ከዚህ በኋላ ደግሞ ሌላው ይተካ ያላልክበት ምክንያቱም ምንድን ነው? እኔ እንግዲህ ያው ከመስራቾቹ ማለት ይቻላል ከታማሚዎቹ ውጭ ካሉት መስራቾች አንዱ ነኝ። ምክንያቱም ታማሚዎቹ ኦልሞስት አርባ ሁለት ሁሉም በዚህ ሰዓት ህይወታቸው አልፈዋል። መጀመሪያ ከነበሩት ውስጥ የቀረሁት እኔ ነኝ። እንግዲህ በዚህ ጉዳይ ይህንን ሀሳብ ይዘው ከሚንቀሳቀሱት ውስጥ ማለት ነው። ይህንን ሀሳብ እኛ ያለምነውን ወይም ደግሞ እኔም መጀመሪያ የነበረኝን ህልም እፎይታ ሳልሰጥ ወይም ደግሞ የሆነ ጥግ ደርሶ ሳላይ መውጣት አልችልም። ኦልሞስት አሁን ወደ ዘጠኝ ዓመት ሆኖኛል፣ እንግዲህ እዚህ ጉዳይ ላይ ስሰራና በቦርድ አባልነትም በፈንድሬዚንግም ነው ማገለግለው። አሁን ያለው በጎ አድራጎት ድርጅታችን የኩላይ ተመምተኞች እጥበት በጎ አድራጎት ድርጅት ትልቁ አላማው ምንድን ነው? ታማሚዎች በስራችን አሉ፣ እነሱን ሕክምና እንዲያገኙ በተቻለ መጠን ገንዘብ እየሰበሰብን ምክንያቱም ዘድት ውስጥ የሰራ ነውን ሆስፒታል ከመንግስት ጋር ተባብረን አስረክበናል። ሌላም ቦታ ላይ በየቦታው የተንቀሳቀሰን እርዳታ እየሰበሰብን በቋሚነት በተቻለ መጠን እነዚህ ሰዎች ተረድተው እስከማይድረስ እኔ እንግዲህ ከዛ ቦታ የመውጣቱም ሀሳብ የለኝም። እንደ ፊልም ባለሙያ አይደለም የገባው እንግዲህ አሁን ያለሁበት ሁኔታ እና እንደ አንድ እዛ ውስጥ ኃላፊነት ወስዶ እንደሚሰራ ምክንያቱም ታማሚዎቹ ብዙ ተስፋ ያደርጋሉ። በየጊዜ ሳያቸው የሆነ አዲስ ነገር እ እንዲሄድ ይጠብቃሉ እና ከዛ አንፃር በዛ መልክ ነው ያለው አሁን ያለንበት የድርጅታችንም አቋምም በስራችን ያሉ ታማሚዎችን ቢያንስ በሳምንት ውስጥ ወጫቸውን በመጋራት ያለስት እንዲያደርጉ የተወሰነ ቀን ጊዜ እንዲያገኙ እናደርጋለን። በቀጣይም ደግሞ ትልቅ አላማችን ምንድን ነው? እራሱን ችሎ ይሄ በጎ አድራጎት ድርጅት ከልመና ወጥተን፣ በየቀኑ ሚዲያ ላይ ወጥቶ መለመኑም ትንሽ አሰልቺ ነው እና ወደዛ ሀሳብ ሁሉ እየመጣን ነው። ግን ትቼ ማልወጣበት እንግዲህ የራሴው ስለሆነ ይህንን ሀሳብ ሰዎች ላይተቶ መውጣቱ ስለከበደኝ ነው። አንቺ ስትኖሪ እኮ ነው እነዚህ እቃዎቹ ዋጋ የሚኖራቸው። ሰዎች የሚኖሩት ለራሳቸው ቢሆን ኖሮ ሞት ባልፈራ ነው ነበር። ከላምባ ተረፍክ የምትለው ምን ነገር አለ? ጭራሽ መካከል ላይም በህገወጥ መንገድ ተሰርቆ በኢንተርኔት ላይም ተሰራጭቶ ነበረ። እንደ ፊልም ስታስበው ላምባ ላይ ምንም ትርፍ በገንዘብ ደረጃ ትርፍ የለም፣ ግን ትልቁን የሰው ህይወት ተርፈዋል። ብዙ የሰው ህይወት ተርፈዋል። እኔ በበኩሌ በጣም ትርፋማ ነኝ ብዬ ነው የማስበው። ምክንያቱም አንደኛ ህልማችን በተወሰነ መልኩ እውን አድርገናል። ሁለተኛ ደግሞ ዛሬም ድረስ እንግዲህ እነዚህ ታማሚዎች በዛ ፊልም መነሻነት እቃሴዎች ጀምረዋል። ብዙ ሰዎች አዌርነስ አግኝተዋል። ኩላሊት ቢያንስ ትላንት ከነበረበት ይልቅ ሰዎች ወደ ውጭ ፊትለፊት ወጥተው መረዳት የሚችሉበት ነገር መጥተዋል። ከዚህ በላይ ትርፍ ያለ አይመስለኝም። ሌላው እንደ ፊልም ሰሪ እንግዲህ አንዳንዴ እንደውም ብዙ የሚደንቁኝ ነገሮች አሉ። እዚህ ሀገር ውስጥ እየኖርክ የዚህን ሀገር ችግር አለማየት አችልም። ምክንያቱም እኛ ማህበረሰብ ውስጥ ኖረህ ከማህበረሰብ ውስጥ ያለውን ችግር ነቅሰ ማውጣት አንደኛው ግዴታ ነው እና ፊልሞቻችንን ስታይ ደግሞ አብዛኛው ይህ ሁሉን መከራ የተሸከመ ህዝብ ምናሳየው አኗኗር እና ምናሳ እየወጣ ያሉ ጉዳዮች እን አንዳንዴ እዚህ ሀገር የለንም እንደ እስኪባል ድረስ የሚያስወቅስ ነው ፊልም ሰሪው ጋር እና ብዙ ችግሮቻችን አሉ፣ በየጓዳ የተደበቁ። ከዛ አንጻር ብዙ የቤት ስራ መስራት የሚጠበቅብን ይመስለኛል፣ ሁላችንም። ምክንያቱም ስቃዮቻችን ብዙ ናቸው። ስቃዮቻችን መቅለል የሚችሉት ደግሞ እንዳደጉት ሀገራት እንግዲህ እና ሆሊውድን ስታይ ሀገራቸውን በምን መልክ እያቀረቡልን ተጽዕኖ እየፈጠሩ ብዙ ለውጦች እያመጡበት ነው እና እኛም የት በተሸከም ነው እንግዲህ እውቀት ይህንን ማድረግ ብንችል የተሻለ ነው ብዬ ነው የማስበው። ከፊልሙ ጋር በተያያዘ አሁን እናንተ የጀመራችሁትን እንቅስቃሴ አድማጮች እንዲሁም ደግሞ በመላለም የሚገኙ የእናንተን እንቅስቃሴዎች በአጠቃላይ በጉዳዩ ላይ የሚደረጉ ርብርቦችን በምን መልኩ ነው መደገፍ የሚችሉት? ዋነኛው መንገድ እንግዲህ እኛ ቀጥታ ታማሚዎቹን የምንረዳበት በአካል መጥቶ መጎብኘት የፈለገ በዘውዲቱ ሆስፒታል ውስጥ የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት ብሎ ቢመጣ ሊያገኘን ይችላል፣ ሙሉ መረጃዎቹን። ከዛ ባሻገር ግን እነዚህን ህመምተኞች እንግዲህ ማገዝ የሚፈልግ ከኤፍዲሲኦ ብሎ በኢትዮጵያ ንግድ ባንክ 10 91 82 ሀያ አምስት ሀምሳ ዘጠኝ ላይ ያቅሙን ያህል ቢያደርጉን አንደኛ ከስራችን ያሉ ታማሚዎችን በየሳምንቱ ለምናደርገው የዲያሊስስ ወጪያቸውን የመጋራት ስራ ላይ ቢሳተፉ ትልቅ ነገር ነው። ከዛም ባሻገር ደግሞ የተለያዩ ሕክምና የሚያስፈልጋቸው ወይም ደግሞ ለፕሮጀክት ክቶቻችን የሚያስፈልጉትን ነገር ቢጠይቁን በስልክ ቁጥሮቻችን እኛ ሙሉ መረጃዎችን እንሰጣለን። ፕሮጀክቱንም የማየት እድል ይኖራቸዋል ብዬ አስባለሁ። እንደ ፊልም ሰሪስ የመጪ ዘመን እቅድህ ምንድን ነው? ከአንተ ለወደፊት የምንጠብቃቸው ፊልሞች አሉ ወይም በምን አይነት ጉዳዮች ላይ እንዲያተኩሩ ትፈልጋለህ? ጎን ለጎን ይህም ፊልም በመስራት ሂደት ውስጥ ከማትረሳቸው ጉዳዮች ወይም ክስተቶች መካከል አንዱን ብታጋራልን። ያው እንግዲህ ወደፊት ብዙም እኔ ከሀገራዊና ከማህበረሰባዊ ይዘታቸው የወጡ ፊልሞች ለመስራት ብዙም ሀሳቡ የለኝም። አሁንም እዛው ላይ ነኝ ያለሁት ወደ ተከታታይ ድራማ እና እነዚህ ላይ ሀገራዊ ፋይዳ ያላቸው ነገር ለመስራት እንግዲህ አቅሜ በቻለው መጠን እየሞከርኩ ነው እየሰራውም ነው ያለሁት ከላምባ ጋ በተያያዘ እጅግ ያው ብዙዎቹ ከባድ ናቸው። በጣም አስደንጋጭ ገጠመኞች አሉ። በተለይ የመጨረሻው ትዕይንት ሲቀረጽ እሷ የምትሞትበት እና ግሩሜ ወንድሟ የሚሰማበት ትዕይንት ላይ መሞቷን ሲሰማ የሚጮህበት ትዕይንት አለ። እየጮኸ በሚያለቅስበት ሰዓት ላይ ካሜራ አዘገጃጅተን እየጠበቅን ነበረ። ነገር ግን ትዕይንቱ ከቁጥጥራችን ውጭ ሆነ። በሰዓቱ ምንድን ነው የሆነው ግሩሜ ሙሉ ለሙሉ በቃ ራሱን ወደ መሳት አይነት ነገር ሄደ። ለዚህ በዛ ሰዓት እንግዲህ የእኔም ስራ አክሽን ወይም ደግሞ ካት እያልክ እንደዚህ አርግ አክት አድርግ የሚባልበት አልነበረም እና በቃ ያገኘነውን ምስል ነው የወሰድ ነው እንጂ በትወና ውስጥ ወይ ደግሞ እንዲያርግ እንዲያርታርግ ተብሎ አይደለም። መጨረሻ ላይ ግን በዛ ሰዓት እድለኛ የነበረው ከሁላችንም ግሩሜ ነበር። ምክንያቱም ታሪኩ ሁላችንንም ውስጣችን ታፍነው ቀርቶ ነበር ግሩሜ ግን በዛ ሰዓት በጮህና ባለቀሰ ሰዓት እርሙ እንደ ማውጣት አይነት ነገር ማለት ነው ተሰምቶት የወጣውን እፎይታና ከዛ በኋላ ሲሄድ ያየሁት ግሩሜ በጣም ይለያይ ነበርና፣ ሁሌ ካይኔ አይጠፋም። ያንትን ከባድ ጊዜ ነበረ። በርካታ አድማጮችና ተመልካቾች ፊልሙን ያዩት ይመስለኛል። አሁንም ደግሞ በዩቲዩብ በኩልም እንዲሰራጭ አድርጋችኋል። ተመልክተው የራሳቸውን ግንዛቤ የራሳቸውን እንቅስቃሴና ምላሽ እንደሚያደርጉ አስባለሁ። አንተን ኃይሌ እጅግ በጣም አመሰግናለሁ ስላገኘሁ ደስ ብሎኛል። ቀሪ ዘመንህን በስኬት የታጀበ እንዲሆን በእጅጉ መኝልሃለሁ። አመሰግናለሁ። እኔም አመሰግናለሁ። እግዜር ያክብርልኝ ወንድሜ።